SBS አማርኛ ከኤስቢኤስ ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ወቅታዊ ጉዳዮች የማዕከላዊ መንግስት የጡረተኞችን ክፍያ በግዴታ የሚደረግ የጡረታ ቁጠባ እንዲሁም በፈቃደኝነት የሚደረግ ቁጠባን በተመለከተ ሰፊ ግምገማን እንደሚያደርግ አስታወቀም። በአንጻሩ የተቃዋሚው የሌበር ፓርቲ በበኩሉ ሂደቱ የጡረተኞችን ክፍያ ሊቆርጥ ይችላል የሚል ፍርሃት እንዳለው ቢያስታውቅም፣ የአረጋውያን መብት አስከባሪ ማህበራት በበኩላቸው ግምገማው አስፈላጊ ነው፣ ነገር ግን ሁሉንም አውስትራሊያውያን በተደላደለ መልኩ የጡረታ ጊዜያቸውን እንዲያሳልፉ ጥንቃቄ ሊደረግበት ይገባል ሲሉ አሳስበዋል። የጡረተኞች ክፍያ ከተጀመረ ከሶስት አስርት ዓመታት በኋላ ግምገማ ሲደረግ ይህ ለመጀመሪያ ጊዜው ነው። የጡረተኞች ክፍያ በግዴታ የሚደረግ የጡረታ ቁጠባና በፈቃደኝነት የሚጠራቀም ቁጠባን እንዲሁም የቤት ባለቤትነትን ከግምት ውስጥ የሚያስገባ ግምገማ ነው። ገለልተኛም የሆነ የመማክርት ጉባኤ የሚሰየም ሲሆን ግምገማው ጡረተኞችን ይጠቅማል ወይም ይጎዳል የሚለውን ያጣራል። አቃቢ ነዋይ ጆሽ ፍራይደንበርግ እንዳሉት ግምገማው በአሁን ሰዓት ያለውን አሰራር መሰረት የሚያደርግ ነው። ለጡረተኞች የገንዘብ አከፋፈል መዘኛዎቹ ሶስት ደረጃ አላቸው። የጡረታ አበል ክፍያ፣ በፈቃደኝነት የሚደረግ ቁጠባና በግዴታ የሚደረግ ቁጠባ። አሁን እያደረግን ያለነው ሶስቱ ሂደቶች እንዴት ተጣጥመው እንደሚሄዱ ማየት ነው። የአውስትራሊያውያንን ረጅም ዕድሜ የመኖራቸውንና የህዝቡን አጠቃላይ ሁኔታ ከግምት ውስጥ በማስገባትም የሚሰራ ነው ብለዋል። ተንታኞች እንደሚሉት የአውስትራሊያውያን የቤት ባለቤትነት ቁጥር ባለፉት 30 ዓመታት ከ75 በመቶ ወደ 60 በመቶ ዝቅ ብለዋል። እውነተኛ መረጃዎች ላይ በመመርኮዝ ለመጪው ዘመን ጠቃሚ ፖሊሲን ለማዘጋጀት ይረዳል። በተለይ መጪው ዘመን በርካታ አዛውንቶች የሚኖሩበት ነው። ያ ማለት ለሱፐራሪዮሽን የሚከፈለው ክፍያ አስገራሚ በሆነ መጠን እየጨመረ ነው። ይሁንና የሌበር አቃቤ ነዋይ ቃል አቀባይ ግምገማው የተደረገበትን ጊዜ ከጥያቄ ምልክት ውስጥ እንደሚያስገቡት ይናገራሉ። መንግስት የጡረተኛ ገቢ ግምገማን ለማድረግ ቀና አላማ ቢኖረው የዋንጫ ግጥሚያ በተደረገበት መጨረሻና ማንም ልብ ብሎ በማይሰማበት ወቅት አያደርገውም ነበር። የመንግስትንም የቀደመ ልምድ በማስታወስ ወቅሰዋል። The extremists on the Liberal Party backbench call the shots in the Morrison government. They want the family home in the pension asset test. በሊበራል ፓርቲ ውስጥ ያሉ ጽንፈኞች ስኮት ሞሪሰን ላይ ግፊት እያደረጉ ነው። የመኖሪያ ቤቶች እንደ ገንዘብ መቆጠር አለባቸው የሚል እምነት አላቸው። ሱፐራኒዌሽን በፈቃድ ብቻ የሚደረግ እንዲሆንም ይፈልጋሉ። ሱፐራኒዌሽንም እንዲቆም ይፈልጋሉ። መንግስት የዜጎችን የጡረታ ክፍያ ለመንካት የተለያዩ መንገዶችን አዘጋጅቷል። መንግስትም በበኩሉ የመኖሪያ ቤቶች የጡረታ ክፍያን የማይነኩና የጡረታ እድሜም ወደ ሰባ ከፍ እንደማይልም ተናግሯል። ሚስተር ፍራይደንበርግ አያይዘውም እንዳሉት በግዴታ የሚደረግ የሱፐራኒሽን ቁጠባ እስከ 2025 ዓ ም ድረስ ባሉት ጊዜያት ከ9 በመቶ ወደ 12 በመቶ ከፍ ሊል ይችላል። ግምገማውን በተመለከተ ኤስቢኤስ ያነጋገራቸው ዜጎች የተለያዩ ስሜቶችንም አንጸባርቀዋል። እንደምገምተው 12 በመቶ ጥሩ ነው። ምክንያቱም እያረጀን በመጣን ቁጥር ብዙ እርዳታን እንፈልጋለን። መንግሥት በሱፐራኔሽን ላይ ብዙም ፍላጎት የለውም። ስለሆነም የጡረታ ገንዘብ ማለት በግል በፍቃዳችን የምናጠራቅመው ነው። እኔ በራሴ የምተዳደር ጡረተኛ ነኝ። መቼም ይህንን እንደማይነኩብኝ ተስፋ አለኝ። ይህ በእንዲህ እንዳለ ለጡረተኞች ተከራካሪዎች ቡድን በበኩላቸው ይህ ግምገማ በጣም የዘገየ ነው ሲሉ ተናግረዋል። የብሔራዊ የጡረተኛ አውስትራሊያውያን ቃል አቀባይ ክሬግ ሱሊቫን እንዳሉት ግምገማው የገቢ ኢፍትሐዊነት ላይ ያተኮረ መሆን አለበት። ዋጋ ያለው ግምገማ እንዲሆን ነው የምንፈልገው። ለግምገማ ሲባል ብቻ መገምገም የለበትም። ይህ እውነተኛ እድል እንዲሆን እንፈልጋለን። በሕይወት ዘመን አንድ ጊዜ ብቻ የሚመጣ አነስተኛ የሆነውን የጡረተኛ ገቢም የሚያሻሽል፣ በተለይ በጡረታ ዘመን የሚመጣውን ድህነት የሚቀርፍ መሆን አለበት። በአሁን ሰዓት በአውስትራሊያ አራት ጡረተኞች አንዱ በድህነት የሚኖር ሲሆን ይህ አሃዝ በተለይ እንደ አውስትራሊያ ላለ ለበለጸገች ሀገር ክብረ ነክ ነው። ለውይይት የሚሆነው ሪፖርት በኖቬምበር ይፋ የሚሆን ሲሆን ሪፖርቱም በመጪው ዓመት ጁን ወር ላይ ይጠናቀቃል ተብሎ ይጠበቃል። ወቅታዊ ጉዳዮች እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክን ይጎብኙ። ኤስቢኤስ ዶት ኮም ዶት ኤዩ ስላሽ አምሃሪክ ድረገጻችንን በመጎብኘት ተጨማሪ ዝግጅቶቻችን ይደሰቱ።